ወቅታዊ ጉዳዮች የህወሀት ታጣቂዎች በተባበሩት መንግስታት የዓለም ቅርስነት ተመዝግቦ ያለውን የላሊበላ ውቅር አብያተ ቤተ ክርስቲያን አካባቢ መቆጣጠራቸውን ስፍራውን የለቀቁ የአይን እማኞች እየገለጡ ነው ክስተቱን ተከትሎ የዩናይትድ ስቴትስ የላሊበላን ባህላዊ ቅርስ ታዋቂዎች እንዲያከብሩ ጥሪ ጥሪ አድርጋለች። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ የባይደን አስተዳደር በግጭቱ ላይ ተሳታፊ የሆኑ ሁሉ ከአመፅ ድርጊት ተገተው ወደ ትግራይ ረድኤት ተደራሽነት እንዲኖር እንዲያደርጉ ዳግም ጥሪውን እንደሚያቀርብ ተናግረዋል። ላሊበላ በኢትዮጵያና የአማራ ክልል ሰሜን ወሎ ዞን የምትገኝ የሚሊዮኖች የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅዱስ ስፍራ ናት። በቅርብ ሳምንታት ውስጥ ግጭቶች ተስፋፍተው ከትግራይ ወደ አማራ ክልላት ዘልቀዋል። በሳቢያውም 250,000 ያህል ሰዎች ተፈናቅለዋል። ላሊበላን ለቆ የወጣ አንድ ግለሰብ በመቶዎች የሚቆጠሩ የታጠቁ ትግርኛ ተናጋሪዎች ትናንት ሐሙስ ዕለት በከተማ ውስጥ ሲዘዋወሩ ማየቱን ተናግሯል። አለባበሳቸውም ከፌዴራሉ የመከላከያ ሰራዊት የደንብ ልብስ የተለየ ነው ብሏል። ባለፈው ዓመት ወርሃ ኖቬምበር የተቀሰቀሰው ግጭት የአስቸኳይ ጊዜ የሰብዓዊ ድጋፍ ረድኤትን አስፈላጊነት ግድ ብሏል። ይህንኑ ለዘጠኝ ወራት ዘልቆ ያለውን ግጭት አስመልክቶ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዋና አስተዳዳሪ ሳማንታ ፓወር እየተበራከተ የመጣው የሰዎች መፈናቀል ያሳሰባቸው መሆኑን ገልጠዋል። ሳማንታ ፓወር ከኢትዮጵያ መንግስት ባለስልጣናት ጋር ተገናኝተው ጫና ለማሳደር ከጣሩ በኋላ ለሪፖርተሮች በሰጡት ገለጣ ከጁላይ አጋማሽ ጀምሮ ትግራይ ክፍለ ሀገር የደረሰው የረድኤት አቅርቦት አስር ፐርሰንት ብቻ መሆኑን ሲናገሩ 153 trucks with relief items been able to enter ከሁለት ቀናት በፊት 153 የጭነት ተሽከርካሪዎች የረዴት ቁሳቁሶችን ይዘው ትግራይ መዝለቅ ችለዋል ከጁላይ እስከ ኦገስት ሁለት ድረስ እንደተባበሩት መንግስታት ገለጣ ከሆነ መዝለቅ ይገባቸው የነበሩ የጭነት ተሽከርካሪዎች 1500 ነበር ግና መድረስ የቻሉት 153 ብቻ እንደሆነ ነው ያም ማለት 10 ፐርሰንት ነው ብለዋል ትግራይ ውስጥ እርዳታ የሚሹ ሰዎች እስከ አምስት ሚሊየን እንደሚደርሱ ተነግሯል ወይዘሮ ፓወር በአዲስ አበባ ጉብኝታቸው ወቅት የተመለከቱትን ሲገልጡም I visited a local staging center for USAID's food aid not far from the capital. <laughs> ምስር የተከካ አተርና ጭቃ ውስጥ ቆመው ያሉ የጭነት መኪናዎችን ተመልክቻለሁ። ምክንያቱም ለሳምንታት የመጓጓዣ መስመሮች ተዘግተው ያሉ በመሆናቸው ነው ብለዋል። የትግራይ የግንኙነት መስመሮች ተቋርጠው ያሉ ሲሆን ወደ ክፍለ ሀገሪቱ የረዴት ቅልፈቶችን የሚያዘልቀው አንድ መንገድ በርካታ የፍተሻ ጣቢያና ፍተሻዎች ያሉበት ነው። ወይዘሮ ፓወር በቅርብ ሳምንታት ውስጥ የትግራይ ታጣቂዎች ወደ አካባቢው ከዘለቁ በኋላ 236 ያህል ሰዎች እንደተፈናቀሉ ሲገልጡም ዩናይትድ ስቴትስ ግጭት ትግራይ ውስጥ ከተጀመረ ጀምሮ በእጅጉ በጥንቃቄ ሆና እየተከታተለች ነው። የትግራይ ኃይሎች ወደ አጎራባች አውራጃዎች ከተንቀሳቀሱ ወዲህ 76 ሺህ ያህል ከአፋር፣ 150 ሺህ ያህል ከአማራ ተፈናቅለዋል በማለት ተናግሯል። አክለውም በአስቸኳይ የተኩስ አቁም እንዲካሄድና ንግግር እንዲጀመር ጥሪ አቅርበዋል። ይሁንና የኢትዮጵያ መንግስት ህወሓትን በአሸባሪ ቡድንነት የፈረጀ በመሆኑ የመነጋገር እድሉ የጠበበ ነው። ይህ በእንዲህ እንዳለም ባለፈው ሳምንት በተከዜ ወንዝ ላይ በደርዘኖች ዞኖች የሚቆጠሩ አስከሬኖች ተንሳፈው ተገኝተዋል። አስከሬኖቹ በእጅጉ ጉዳት የደረሰባቸው የተወሰኑትም የተቋረጡና እጆቻቸውም የፍጥኝ የታሰሩ ሆነው ተገኝተዋል። በአካባቢው የነበሩ የዓይን እማኞች ግድያዎቹ ዘር ላይ ያተኮሩ መሆኑን የተናገሩ ሲሆን አንድ ስማቸው እንዲገለጽ ያልፈለጉ የከሰላ የሱዳን ባለስልጣን በበኩላቸው ከሳምንት በፊት አምሳ ያህል አስከሬኖች የተገኙ ያገኙ መሆናቸውን ጠቁመዋል። የአሟሟታቸው ምክንያት ግና ተጣርቶ ያልታወቀ መሆኑን ተናግረዋል። አንድ የዓይን እማኝ አስክሬኖቹን ማንነት ለመለየት ቢያስቸግርም አንዱ አስክሬን በትግርኛ የተጻፈ ንቅሳት ያለው መሆኑን ገልጧል። የኢትዮጵያ መንግሥት በበኩሉ ተገኙ የተባሉት አስክሬኖች የህወሓት የሀሰት ፕሮፓጋንዳ ነው ሲል በትዊተር ገጹ አመለክቷል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።